መዝናኛ እንደምን አመሻችሁ። እንኳን አደረሳችሁ ለጾሙ ብቻ አይደለም ለመፈታት ዜና ዛሬ ሰው በጣም በዝቷል። ውጭም የቆመ ሰው ያለው እዚሁ የተቀመጡ መሬት ላይ ብዙ ሰዎች ያለው እና ምንድን ነው ብዬ ስጠይቅ የተፈቱት በታው ነው። ሰሞኑን ዲያቆን ዳንኤል ክብረት አድዋን በተመለከተ ባለፈው ሰሞን በአዲስ አበባ ራስ ቲያትር ፖየቲክ ጃዝ ምሽት መድረክ ላይ ያቀረበው የድምፅ ስራ በማህበራዊ መገናኛ ተለቆ በርካቶችን ሲያወያይ፣ ፈገግ ሲያሰኝ ሰንብቷል። ዲያቆን ዳንኤልን እስቲ ስለዚህ ስራ እናውራል ነው እሺ፣ ያለ በሙሉ ልብ ከዝግጅት ክፍላችን በባህላዊ በማህበራዊ፣ ብሎም በፖለቲካዊ ጉዳዮች ላይ ለትብብር ጥያቄ ሲቀርብለት ከመተባበር ወደ ኋላ ብሎ አያውቅምና በማመስገን ዛሬም ቃለ ምልልሳችንን ጀመሩ። ዲያቆን ዳንኤልን በቅድሚያ ይህን ስራህን አንተ ነህ ወይስ ሌሎች ናቸው በማህበራዊ መገናኛ ዘዴዎች የለቀቁት? አንተ ካልሆንክ እውቅና ሰጥተሃቸው ነበር ስል ነበር የጠየቅኩት። አይ አይደለም፣ እዛ እኔ ያቀረብኩት ፖኤቲክ ጃዝ የሚባል በየወሩ መጀመሪያ ሮብ ራስ ሆቴል የሚካሄድ አንድ ፕሮግራም አለ። እዛ ላይ ነበር እኔ ያቀረብኩት። ከዛ የቀረው ሰዎች ናቸው መሰለኝ የለቀቁት። አድዋ በጎሰኝ አይ አይን ነው። የአድዋን በዓል ለማክበር ከየአካባቢው ከመጡ ልኡካን ጋር ስብሰባ ላይ ናቸው። ልኡካኑ ለስብሰባው የተጠሩት ምርጥ ጎሰኞች በመሆናቸው ነው። በእርግጥ ብዙዎቹ ከአጀንዳው ይልቅ ውሎ አበሉ ወደ ስብሰባው አምቷቸው ለአጀንዳው እንደሆነ ውይይቱ ሳይጀመር እነርሱ ውሳኔ ላይ ደርሰዋል። የሚመጡትም ለመወያየት ሳይሆን አቋማቸውን ለመግለጥ። ዋናው ነገር አቋመን መግለጥ እንጂ መወያየት አይደለም። እዚህ የስብሰባው መሪ፣ የዛሬ ስብሰባችን ያድዋን በዓል የተመለከተ ነው። ይህን ለመላው አፍሪካ ኩራት የሆነ ድል እንዴት ባለው ሁኔታና ክብረው በሚለው ላይ ሀሳባቸውን ስጡ አሉ እና የራሳቸውን መነጋገሪያ ዘጉት። ይህንን ጽሁፍ ስታዘጋጅ እንደው መነሻ ወቅታዊ የሀገራችን ጉዳይ እንደሆነ ግልጽ ይመስላል። እንደውም ቄሮ የሰሞኑ ወቅታዊ ሁኔታዎች እንደመሆናቸው መጠን ግን ያንተ አላማ ምን ነበረ ምንድነው? አንደኛ አሁን ሰሞኑን የአድዋ ድል የሚታሰብበት ሰሞን ነው እና ሁሉም ታሪካችን ላይ፣ ሁሉም ቅርሳችን ላይ እንደ ሀገር የሚያቆሙ ነገሮች ሁሉ ጎሳ አንጻር ስለሆነ እየታዩ ያሉት አድዋም ለማሳያ ነው ነው የፈለኩት እና አድዋ ምርት ነው ሁሉም የኢትዮጵያ ክፍሎች፣ ሁሉም የኢትዮጵያ ሕዝቦች፣ ሁሉም የኢትዮጵያ ወገኖች አይደለም፣ ሰው እንስሳቱ ሳይቀሩ የተሳተፉበት ትልቅ ድል ነው እና ይሄን ድል ግን ሁሌ የምናየው ከጎሳችን አንጻር እየሆነ ትልቁ ነገር እንዲህ አይነት ታሪኮቻችንን ነው ከስር ማስፈታት። እነዚህ ታሪኮቻችንም ከስር ተፈተው የሁላችን መሆን መቻል አለባቸው ነው። ለምሳሌ አሁን አድዋ ሲታሰብ ያለው ተራራውም ጦርነቱም የተደረገው ትግራይ ስለሆነ ከትግራይ አንጻር እየታሰበ ራስ ዳሽን ሲታሰብ ወይም የጎንደር ታሪክ ሲታሰብ ከአማራው አንጻር እየታሰበ እነ ራስ ጎበናና ጎበና እና የሌሎቹ ስራ ሲታሰብ ከኦሮሞ አንጻር እየታሰበ ማንኛውም ነገር ከአካባቢያዊ ከጎሰኝነት እንጂ እነዛ ሰዎች ጥፋቱን ቢሆን የሰሩት ላገር ነው፣ ልማቱን ቢሆን የሰሩት ላገር። የበጎም ነገራቸው ወራሾች፣ የመጥፎውም ነገራቸው ወራሾች ነን። መጥፎውን እናስተካክላለን፣ ጥሩውን እየኮራን እንቀጥልበታለን ብሎ ከማሰብ ይልቅ ሁሉም አይመለከተኝም ና አንተን አይመለከትህም አይነት ነገሮች ስለሚታዩ በዚህ በፊት እንደተባለው ማለት የአክሱም ሐውልት ለወራይተው ምን ሆነ አይነት የአንዱ ለአንዱ አይመለከተውም አይነት ነገር እናዋጠን አይደለም ነው የኔ ሀሳብ። ዲያቆን ዳንኤል በጽሁፍ የሳልከው የሀገራችን የስብሰባ አካሄድና ቢሮክራሲ እንደው አስደማሚ መሆኑን ብዙዎች ተናግረውለታል። ነገሩ ስለ አደዋ ነው፣ ግን ምን ያህል ወቅታዊ እውነቶችን ይዳሰሳል ትላለህ? እንግዲህ ወቅታዊ እውነቶቹ እንደምታየው የስብሰባው አጀንዳ አድዋ እንድል ማክበር ነው። ግን እዛ ላይ እንዴት እንደምናከብረው አይደለም የታየ። ለምሳሌ አንዳንዶቹ ለምን አድዋ ትግራይ ላይ ሆነ የሚል እዛ ላይ መሆኑን የሚቃወም ነው። መቼም አድዋ ተራራ ነው፣ ትግራይ ባይሆን ወይ ወሎ ይሆናል፣ ወሎ ባይሆን ወይ ወለጋ ይሆናል፣ ወለጋ ባይሆን ወይ ሀረር ይሆናል። አንዱ ቦታ መሆኑ ማይቀር ነገር፣ ግን አድዋ አከባበር ጋራ ምንም ግንኙነት የለውም። አጀንዳው ሌላ ነው። ሁሉም የሚያነሳው ግን ጎሰኝነቱን ነው። አሁን ያዋጣን ሂሳብ ማወራረድ ነው። የሀገር ሽማግሌዎች እንደሚነግሩን ከክልላችን የዘመቱት ዘማቾች በአድዋ ጦርነት ጊዜ እንደ ኢትዮጵያዊ አልተቆጠሩ፣ ብዙ የአዝማሪ ግጥም ሊገጠምላቸው አልቻለም ብዙዎችም በጣሊያኖች ሳይሆን በሚኒሊክ ወታደሮች አድዋ ላይ ተገድሏል። ባለፈው አድዋን ስንጎበኝ አንድ የመቃብር ስፍራ አይቼ ነበር። የመቀሌ ዩኒቨርሲቲ አስተካክሎ ከመስራቱ በፊት የአርበኞቹ አጭም እዚያው ወዳድጎ ነበር። ብዙዎችን አጥንቶች ስመለከታቸው የራስ ቅላቸው ቅርጽ የእኛን አካባቢ ሰዎች ራስ ቅል የሚመስል ነው። በራስ ቅሉ ላይ የሚታየው መሰንጠቅም በጎራዴ መሞታቸውን ያመለክታል። ጎራዴ ደግሞ ጣሊያን አይዝም። ይህም የተገደሉት በሚኒሊክ ሰራዊት መሆኑን ያረጋግጣል። ታሪክ ፀሐፊዎቹ ግን ስለ ምኒልክ ጀግንነት እንጂ ስለ ግፍና ጭቆና ጽፉ እና ምን ለማለት ፈልጌ ነው? በአድዋ ተራራ ላይ በምኒልክ ሰራዊት በግፍ ለተገደሉ አካባቢያችን ዘማቾች የተቆረጠ ራስ የሚያሳይ ሀውልት ትልቁ ሊቆምላቸው ይገባል። በጃዝ ምሽት ላይ ነው ያቀረብከው እና ምን ያህል ያንተ ሀሳብና የሰው መረዳት ተገናኝቷል? እዚህ ላይ በጣም በጣም በጣም እኔ ማንበብ እስኪያቀጤ ድረስ ነበር ሰው የሚጮኸው የሚያጨበጭበው። ከዛ ለዛም ይመስለኛል ከዛ በኋላ የቀዱት ሰዎች የለቀቁት እና ከዛ በኋላ ቅር ያላቸው ሰው አሁን ያለበት የሚገልጽ ነው ያሉ ሰዎች አሉ። ለእኔ ግን አድዋን ያህል አፍሪካ የሚኮራበትን እንኳ ታሪክ እንዴት በጎሳ አይናየው? በዚህ አይነት ሌሎቹን ታሪኮቻችን ካራማራ ተራራ ሶማሌ ክልል ነው ነው ያለው ከራማራ ላይ ግን ሙሉ ኢትዮጵያውያን ናቸው የሞቱት ባድሜ ትግራይ ነው ያለው ባድሜ ላይ ሁሉም ኢትዮጵያውያን ናቸው የሞቱት እና አዲስ አበባን ሀረርን ጎንደርን ጅማን ትልልቅ ከተሞችን ባህር ዳርን የመሰረቱት ሁሉም ኢትዮጵያውያን ናቸው አሁን ግን ታሪክ አረዳዳችን በመሆኑ ሁሉም ለየራሱ ይስበዋል ወደ ራሱ የማይመጣ ከሆነ ደግሞ የኔን አይመለከትም ይለዋል ኖ ዋናው ጥያቄ እኮ ገና አልተመለሰም መጀመሪያውኑ የአድዋ ዘመቻ ነበር ወይ ይሄ መመለስ አለበት የስብሰባው መሪ ሲዞር ታወቃቸው። አየ ዘንድሮ ጥያቄ አሉ በልባቸው። እኛንና አሁን ጥያቄ መስማት የጀምር ነው ወይስ ሰው ነው አሁን ጥያቄ መጠየቅ ጀምር። እንዴት ያለ የፍርጃ ዘመን ነው አሉ በልባቸው። የማንም ደብተራ የሚጽፈውን ታሪክ እየተቀበልን ለምን እንነዳለን? አለ ሀሳብ ሰጭ። ምኒልክ የሚባል ንጉሥ፣ አድዋ የሚባል ዘመቻ፣ የካቲት 23 የሚባል ድል ነበር ምንድን ነው ማስረጃው? የሰፊው ንዝ ታሪክ ላለመመዝገብ የተፈጠረ ነው። ታሪኩ እንደገና እየተመረመረ መጻፍ አለበት። የአድዋ ጦርነት ውስጥ ከነበረ ማን ነው የመራው? ሚኒሊክ ነው? ዮሐንስ ነው? አባጅፋር ነው? ጦና ነው? መጣራት አለበት። አድዋ ራሱ የእንግሊዘኛ ቃል ነው። አድ ዋን የሚሉት ሁለት የእንግሊዘኛ ቃላት ተጣምሮ የመጣ ነው አንድ ጨምር ማለት ነው። እዚ አካባቢ ሰፍረው የነበሩት እንግሊዞች ናቸው። ይህን ስም የሰጡት እንግሊዞች እዛ ሰፍረው ከሀገሩ ሰው እንቁላል ሲገዙ አድዋን አድዋን፣ አንድ ጨምር አንድ ጨምር ስለሚሉ ብዙ ይሄን ይዞ አድዋ አለው። በቃ ይኸው ነው ዛሬ እዚህ አካባቢ። ጣሊያን አልወረረም አልተሸነፈም። እንግሊዝ ነው የነበረው። ከዚህ በላይ ማስረጃ ከየት ይምጣል? ይህን ደግሞ መምህር እንትና በሚገባ ተንትነውታል። የድርጅታችን አቋምም ይኸው ነው። ታሪክ የሚጠናውና የሚነገረው በድርጅት እንጂ በታሪክ ጸሐፊ ወይም በታሪክ ተመራማሪ አይደለም። ዋናው ድርጅት ነው። አሁን እዚህ የምታወሪ ሁሉ ምን ድርጅት አለሽ? እናንተስ ይሄን ለመስማት የተሰበሰባችሁ ምን ድርጅት አላችሁ? በምን ድርጅት ነው የተሰበሰባችሁ? ያለ ድርጅት ከሆነ ከባድ የመስመር ስህተት ብቻ ሳይሆን መረብ አልባ ግንኙነት እየፈጠራችሁ ነው ማለት ነው። መጽሐፍ ጥናት አርኪኦሎጂ፣ ሳይንስ፣ መረጃ፣ ማስረጃ ከድርጅት በላይ ሰውየው ተሰብሳቢ ሳይሆን ተቆጭ ነው የሆነው። ለካሲ እዚህ ሀገር ከሰብሳቢ የሚበልጥ ተሰብሳቢ፣ ከጠቅላይ የሚበልጥ ተጠቅላይ አለ ማለት ነው። በቃ አሉ። ሰብሳቢው መሯቸው እና አሉና ከቄሮ የመጣ የለም የተወሰኑ ወጣቶች ብድግ ብድግ ብድግ አሉ። ባካች ባካች እንደ በቀለ ገርባ አድዋንም አስፈቱትና ገላግሉ። ዲያቆን ዳንኤል እንግዲህ ተጨማሪ መልእክት ይኖር ይሆን? እኔ ይሄ መንገድ አያዋጣል። አባቶቻችን እንደዚህ አይደለም የሄዱት መከራውንም ደስታውንም እኩል ነው የተካፈል ችግርም ነበር ከተባለ ችግሩ የጋራችን ነው። ደስታም ነበር ከተባለ ደስታው የጋራችን ነው እና ከችግሩ ተምረን ደስታውን ተጋርተን እንቀጠል እንጂ ይሄ ሁሉም ወደ የራሱ ጥግ ነገሮችን የሚጎትትበት እና ሌላውን አይመለከትም የሚልበት፣ ወይም ሌላ ቦታ ገፍቶን ሌላ አይመለከትም የሚልበት አገር ሊያቆመን አይችልም። ስለዚህ ልክ እስረኞቹ ከእስር ቤት እንደተፈቱት ሁሉ ይህ አይነት ታሪኮቻችንም ሰሩበት የጎሳ እስር ቤት መፈታት አለባቸው፣ እነሱም መለቀቅ አለባቸው ነው። በጣም አመሰግናለሁ። ሰሞኑን እንዲሁ ፌስቡክ በተባለው መገናኛ መስመር አንድ መጽሐፍ ለአንባቢ ማቅረብህን ሹክ ብሎኛል። የመጽሐፉ ርዕስ ምን ይባላል? ከዛ ልጀምር። ኑ አገሬን እና ዋልዳት። እንደው ጭብጡን ትነግረኛለህ ወይ? ጭብጡ ምንድን ነው? አንዲት ሴት ተጸነሰች፣ በኋላ ልትወልድ እንዲሁ ዝም ብላ ቤት ውስጥ ወይም ደግሞ የህክምና ባለሙያ በሌለበት ብትወልድ ምናልባት ልጁ የመሞት እናቲቱም ደግሞ የመ ጉዳት አሁን ደግሞ ሁለቱም የመሞት እጣ ፈንታ ስለሚያጋጥማቸው የህክምና ባለሙያዎች እናት ደህና ልጅም ጤና መሆን እንዲችሉ በህክምና ተቋማት በሚገኙ ባለሙያዎች ክትትል እየተደረገላቸው በጣም በምትወልድበት ጊዜ በትክክለኛ ሐኪም ብትወልድ ልጁም ጤነኛ ይሆናል፣ እናትም ደህና ትሆናለች። ምክንያቱም በኢትዮጵያ ውስጥ አንዱ ትልቁ ችግር ህጻናት በውልደት ጊዜ የመሞት እና በህጻናቱ ሲሞቱ ደግሞ እናቲቱ እየተጎዳች ኢትዮጵያን ብዙ ጥሩ ጥሩ እድሎች እየተፈጠሩላት፣ ዲሞክራሲዋን የምትወልድበት፣ ነጻነቷ የምትወልድበት፣ እኩልነት የምትወልድበት የሚያስፈልግበት እድል ጠረ ጎበዝ አዋላጆች ስለሌሉ፣ የፖለቲካ አዋላጆች፣ የሃይማኖት አዋላጆች፣ የምሁራን አዋላጆች፣ ሀሳብ ሰጪ ጋዜጠኛ አዋላጆች ስለሌሉ ብዙ ጊዜ ልጆቿ ሙተውባታል፣ እሷም ተጎድታለች እና ገሬ ጥሩ ልጅ እንድትወልድ ጥሩ የዲሞክራሲ ልጅ፣ ጥሩ የፍትሕ ልጅ፣ ጥሩ የእኩልነት ልጅ እንድትወልድ ሁላችንም እስቲ እናዋልዳት የሚል ነው። አድማጮች፣ ዲያቆን ዳንኤል ክብረት ለሰጠን አዝናኝና ምክራዊ ቃለ ምልልስ በዶቼ ቬለ ስም እያመሰገንኩ እዚህ ላይ ይሰናበታለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።